የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛው ፓትርያርክ ብፁዕ አቡነ ዲዮስቆሮስ ከረጅም ጊዜ ሕመም በኋላ ዛሬ ማረፋቸው ታወቀ። ፓትርያርኩ ከቅርብ ወራት ወዲህ በአገር ቤትና በውጭ አገር ሲታከሙ እንደቆዩም ተገልጧል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በፓትርያርኩ ማረፍ ጽኑ ሐዘን እንደሚሰማው ገልጧል። የቀብር ስነ ስርዓታቸው በመጪው ቅዳሜ መንደፈራ በሚገኘው የአቡነ አብራኔዎስ ገዳም ላይ እንደሚፈጸም ታውቋል።